የወንጂ የስኳር ማምረቻ ድርጅት የረጅም ዘመን ልምድ ካካበተው በኤችቪኤ ስም ይታወቅ የነበረው በኔዘርላንድስ ኩባንያ የተመሰረተው ከ65 ዓመታት በላይ አገልግሎት እንዳበረከተ ይታወቃል። በቀጣዩም ዘመን የተቋቋመው የመተሃራ የስኳር ማምረቻ ድርጅት ነው። በሌሎች ሀገሮችም ሆነ በኢትዮጵያ ጥናቶች እንደሚያመላክቱት በመንግስት ስር የተዳደሩ የነበሩ የማምረቻ ተቋማት ከትርፋማነቱ ይልቅ ባሉበትም ስንኳ መዝለቅ ባለመቻላቸው ወደ ግል ይዞታ መዛወሩ ከልምዶቹ አኳያ ግድ ብሏል። የተጠቀሱትም ድርጅቶች ለሕዝብ ለሽርክና ሽያጭ መጀመሩን ከአመራሩ ኢንጂኒየር ለማ ጉሩሙ ገልጸውታል። በአጭሩ ወንጂና መታራ ላይ ያተኮርንበት ምክንያት ፋውንደሮቹ በወሳኝ መልኩ ከዛ አካባቢ ስለመጡና አካባቢውን በደንብ ስለሚያውቁና ወንጂ ስኳር ብቻ ሳይሆን የኢትዮጵያ የስኳር ታሪክ የኢትዮጵያ የኢንዱስትሪ ባህል ታሪክም ስለሆነ እሱም ላይ ለማተኮር ነው። ለእኛ ሞዴሉን ለየት የሚያደርገውና ጥሩ ነው የምንለው ውጭ ምንዛሪን በተመለከተ እናት ሀያአራት ኩባንያ የሆነው ኤችቪኤ ኢንተርናሽናል ሆላንድ ያለው 140 ዓመት በላይ በስኳር ኢንዱስትሪ ልምድ ያለው ነው። እሱ ፓርትነራችን ነው። ኮሚኒቲውን በተመለከተ ከ4ሺ ሰው በላይ ሼርሆልደር እንዲሆን በአምስት ዓመት ፐርሰናል ብድር ወስደው ከደሞዛቸውና ከሌላ ገቢያቸው እየከፈሉ ሼር እንዲገዙ ከ800 ሚሊዮን ብር በላይ የብድር ስምምነት ከትልቆቹ ባንኮች አዋሽ፣ ንብ ጋር መፈረማችን ሞዴሉን ለየት ያደርገዋል። ከዛ የቀረውን ሼር ደግሞ ለመላው ኢትዮጵያ ውስጥ ላሉ ማንም ለሚችል ሰው ለሀብታሞች፣ ለዲያስፖራ ክፍት ማድረጋችንና አሁን ስኳር ፋብሪካዎችን ሊገዙ ከሚያስቡ በብዛት የኢትዮጵያውያን የሚባል ድርጅት ይሄ ነው ከስሙ ጀምሮ ማለት ነው ፕራክቲካሊም የኢትዮጵያውያን የሆነ ድርጅት ይሄ ነውና ከዛሬ አንድ ዓመት ጀምሮ በዚህ ሁናቴ እየመጣን ስለሆነ በድርድር ሽጡልን ብለን ለመንግስት ከስድስት ጊዜ በላይ ከመንግስት ጋር የተለያዩ መመላለሶች አድርገናል ከጠቅላይ ሚኒስትሩ ጽህፈት ቤት እስከ ስኳር ኮርፖሬሽን እስከ ሌሎችም የፕራይቬታይዜሽን ኤጀንሲ ና ሌሎችም ጋር ለምነን ሳይሆን ችለን ባለቤት እንሆናለን ወይም ደግሞ ስልሳ ሺ ሰዎች ኢትዮጵያውያን እነዚህን ሁለት ፋብሪካዎች ኦን ማድረግ ይችላሉ ብለን እየሰራን ነው። እኛ ሂደቱን መምራት እና በኋላ እንደ ማንኛውም አንድ ግለሰብ ትንሽ ሼር የሚኖረው ሰዎች ነን እንጂ ከዛ በላይ አይደለንም። ማንኛውም የማምረቻ ድርጅቶች የየራሳቸው የሆነ የሥራና የሥነ ምግባር ክህሎት አላቸው። በኢትዮጵያ የድረስ ድረስ በስሜት የተወረሱ ድርጅቶች አብዛኛዎቹ ወደ መክሰሙ ሲታይባቸው ከዚሁ አይነት አካሄድ ከስህተት መማር አለ የሚሉን ከአመራሩ ዶክተር ኤርሲዶ ሌንዴቦ ናቸው። የስራ ይሄ ባህሉ ከፈረንጆቹ ላይ እንደተቀበልን የአጋጣሚ ጉዳይ ሆኖ በትንሹ የውጭ ሰፖርት ፋብሪካዎቹ ራሳቸውን ጠብቀው እያመረቱ አትራፊ ሆነው የኢትዮጵያም ደንበኛ ክብር ሆኖ ቆይተው ነበረ ይሄ ማለት ዝም ብለን ደርግ ያደረገውና ፋብሪካዎቹ መውረሳችን ምናምን ትክክል ነው እያልኩ አይደለም። ስህተት ነው፣ እሱ መደረግ ያልነበረበት ነገር ነው። ከሆነ በኋላም ግን ኢትዮጵያውያን ፌል አላደረጉትም። የወንጂ ፋብሪካን ስኳር ፋብሪካዎቹ ፌል ማድረግ የጀመሩት ባለፈው ሰባት ስምንት ዓመት ነው ነው እየወደቁ የመጡ እንጂ ኢትዮጵያውያን ስለያዙት አይደለም የወደቁት። ስለዚህ አሁንም ኢትዮጵያውያን በፕራይቬት ሞዴል ከመንግስት ጋር እንደገና ተቀናጅተው በፐብሊክ ፕራይቬት ፓርትነርሺፕ ሞዴል ወይም በሌላ ሞዴል ወደነበሩበት መመለስ እንችላለን ነው እያልን ያለ ነው እና የሚቻል ነገር ነው ነው። አሁን ደንበኛ ማኔጅመንት ሳይንስ ሪሰርች ፕሮዳክሽን ቢዝነስ ኤኮኖሚክስ መሆኑ ቀርቶ ፖለቲክስ ነው የሆነው ስኳር። ስለዚህ በዛ ነው እየወደቀ የመጣው ሸንኮራው። አሁን ከጥቅም ውጭ ሆኗል። አሁን ተምረናል፣ ከስተታችን ብዬ አስባለሁ። መንግስትም ተሳስቻለሁ ብሏል። ለዚህ ወደ ቀልባችን ተመልሰን ስለ ምርት እንድናወራ ነው ምኞቴ። ለወጣቶች ስራ እንድንፈጥር ነው ምኞቴ። ምግብ እንድናረክስ፣ ስኳር እንድናረክስ፣ እንቁላል ወተት እንድናረክስ ነው ምኞቴ። ጌታቸው ተድላ ይለ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ።